በትላንትናው ዕለት በሎንዶን ከተማ በኢትዮጵያ ወቅታዊ የፖለቲካ እና የሰብአዊ መብት ገፈፋ የደረሰበትን ከፍተኛ አሳሳቢ ሁኔታ አስመልክቶ ጉባኤ ተካሂዷል። ይህ ጉባኤ በኢትዮጵያ ወቅታዊ ሁኔታ ላይ በብሪታንያ ፓርላማ ውስጥ እንዴትና ለምን እንደተዘጋጀ ከአዘጋጆች ኮሚቴዎች መካከል አቶ ከፋለ እንዲህ በማለት ነበር ለዶቼቬላ የገለጹት። በቅርብ ጊዜ አገራችን ውስጥ የተለያዩ አካባቢዎች ብዙ የሰው ህይወት እያለፈ እና ስብሰባው ተሰሚነት እንዲኖረው በዚህ በ እንግሊዝ ፓርላማ ውስጥ እንዲደረግ ተስማማን። ያን ለማድረግ ደግሞ ከሜምበር ኦፍ ፓርላመንትስ ጋራ እና ሀውስ ኦፍ ሎርድስ ካሉ ሰዎች ጋር መገናኘት ነበረብን። ያን ሁሉ አድርገን ይህ ጉባኤ እንዲካሄድ አድርገናል፣ በማለት ነበር የገለጹት። ጉባኤውን የመሩትና ይህ ጉባኤ በብሪታንያ ፓርላማ ውስጥ እንዲካሄድ ያደረጉት ሎርድ ናዚር አህመድ ነበሩ። ሎርድ ናዚር አህመድ ጉባኤውን የከፈቱት እንዲህ በማለት ነበር ሂውመን ራይትስ ኢዝ ዘ ቤዚክ ፕሪንሲፕል ሰብአዊ መብት ለሰብአዊ ፍጡራን መሰረታዊ መርህ ነው። እኛም በዲሞክራሲ የምናምን በሙሉ ለዚህ መሰረታዊ ለሆነው ለሰው ልጆች መብት መከበር በጋራ መቆም አለብን በማለት ነበር። በመቀጠልም አቶ ወንድሙ መኮንን፣ የባኪንግሃም ሸሪ ዩኒቨርሲቲ ምሁር፣ በጉባኤው ላይ ባደረጉት ንግግር በኢህአዴግ የሚመራው የኢትዮጵያ መንግስት በስልጣን ኮርቻ ላይ ለመቆየት ሲል አብሮ መኖርን አጥፍቶ ለዘመናት ተቻችለውና ተከባብረው በኖሩ ብሔርና ብሔረሰቦች ውስጥ ግጭት እንዲፈጠር በማድረግ የሚፈጽመው የሰብአዊ መብት ገፈፋ መጠነ ሰፊ ደረጃ ላይ መድረሱን ገልጸዋል። በመቀጠልም የዕለቱ ግንባር ቀደምት ተናጋሪ ከዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ወይዘሮ ፓትሪሺያ ባርትሌ ነበሩ። ወይዘሮ ፓትሪሺያ የዓለም አቀፉ የመብት ተሟጋች ድርጅት በኢትዮጵያ ውስጥ መጠነ ሰፊ የሆነ የሰብአዊ መብት ገፈፋ መኖሩን ቢገልጹም የመብት ገፈፋውን በቦታው ላይ ተገኝቶ ድርጅታቸው ማጣራት እንዳልቻለ ገልጸዋል። ይህም ሊሆን የቻለበትን ሁኔታ ሲያብራሩ ወይዘሮ ፓትሪሻ ይላሉ የኢትዮጵያ መንግስት የሰብአዊ መብት ድርጅቶች ወደ ሀገሪቱ ገብተው አለ የተባለውን የሰብአዊ መብት ገፈፋ እንዲያጣሩ ፈቃድ ለመስጠት ፈቃደኛ ባለመሆኑ ነው ብለዋል። በተጨማሪም ወይዘሮ ፓትሪሻ በኢትዮጵያ ውስጥ እየተካሄደ ያለውን የሰብአዊ መብት ገፈፋ እንዲሁም ደግሞ የፖለቲካ እስረኞች ለምሳሌ ያህል በአቶ አንዳርጋቸው ጽጌ፣ በአቶ በቀለ ገርባ ና በአቶ እስክንድር ላይ እና በሌሎችም እስረኞች ላይ የሚደርሰውን በደል ለማጣራት የተባበሩት መንግስታት ጫና በኢትዮጵያ መንግስት ላይ እንዲያደርግ ጥሪ ያቀረቡት እንዲህ በማለት ነበር European level, we need to push for Ethiopia to open its doors to UN independent investigators. በመጨረሻም ሎርድ ናዚር አህመድ ጉባኤውን ከማዝጋታቸው በፊት በጉባኤው ላይ በመገኘት ገለጻ ያደረጉትን የሰብአዊ መብት ተሟጋች ድርጅቶችን ገለጻና በምስክርነት የደረሰባቸውን በደል የገለጹትን ካዳመጡ በኋላ እንዲህ በማለት ነበር ጉባኤውን የደመደሙት። Uh, that there were such uh, human rights abuses and ethnic-based politics that was dividing the country እውነቱን ለመናገር ይህን ያህል የሰብአዊ መብት ገፈፋና በብሔርና በጎሳ የተከፋፈለ ስርዓት መኖሩን አላውቅም ነበር። የማውቀው ነገር ቢኖር የብሪታንያ መንግስት ከአፍሪካ ሀገራት ሁሉ ከፍተኛውን እርዳታ ለኢትዮጵያ መንግስት እንደምታደርግ ብቻ ነው። ይሁንና የሰብአዊ መብት ገፈፋ በዝምታ የሚታለፍ ነገር አይደለም። ስላልሆነም ወደ ስድስት ነጥቦችን ስጡኝና ለሀውስ ኦፍ ሎርድስ ችግራችሁን አቀርባለሁ በማለት ቃል በመግባት ጉባኤው ተፈጽሟል። ድል ነሳው ጌታነህ ለዶችቬለ ሬዲዮ ለንደን